ጣሊያን ወደ ሀገሯ የሚጓዙ ፍልሰተኞች ውሳኔ እስከሚሰጣቸው አልቤኒያ በሚገኙ የእስር ካምፖች ለማቆየት ያወጣችው እቅድ የህጋዊነት መሰናክል አጋጥሞታል። ሮም ላይ ጉዳዩን የተመለከቱት ዳኞች ጉዳዩን ወደ አውሮፓ ፍርድ ቤት መርተውታል። አህጉራዊ ችሎት ውሳኔውን ለመስጠት ወራት ወይም ዓመታት ሊወስድ እንደሚችል ጠቅሶ ሄንሪ ሪጅዌል ከለንደን ተከታዩን ዘገባ አድርሶናል። ቆንጅታየ አሰናድተዋለች። ጣሊያን ሀገሯ ጠረፍ ላይ የሚደርሱ ፍልሰተኞችን የምታቆይባቸው ሁለት የእስር ካምፖች አልቤኒያ ላይ አቋቁማለች። እቅዷም በባህር ሲጓዙ ከመርከብ አደጋ በህይወት የተረፉ ስደተኞችን የጥገኝነት ማመልከቻዎች አፋጥና እየተመለከተች ተቀባይነት ያላገኙትን ቶሎ ወደ መጡበት ለመመለስ ነው። በዚህም መሰረት በአልቤኒያ የማቆያ ካምፖች በየወሩ የሶስት ሺህ ስደተኞችን ማመልከቻ እየተመለከትን ውሳኔ በመስጠት ህገ ወጥ ፍልሰትን በሚገባ እንከላከለዋለን የሚል ተስፋ ይዛ ነበር። እስካሁን ወደ አልቤኒያ ካምፖች የተወሰዱት ግን 24 ብቻ ሲሆኑ፣ ገሚሱ ከግብፅ፣ ሌሎቹ ከባንግላዴሽ ናቸው። በሮም ፍርድ ቤት ትዕዛዝም ሁሉም ወደ ጣሊያን እንዲመለሱ ተደርጓል። ውሳኔውን የሰጡት የሮም ዳኞች ስደተኞቹ የተነሱበት ሀገር ሙሉ በሙሉ ለደህንነታቸው የማያሰጋ ካልሆነ ማለትም አደገኛ የሆኑ አካባቢዎች ያሉት ከሆነ ለደህንነታቸው አስጊ አይደለም ሊባል አይችልም በሚል በቅርቡ የአውሮፓ ህብረት ዳኞች ችሎት የሰጠውን ውሳኔ በመጥቀስ ነው። አንድሪያና ደሊዮ በማስትሪክት ዩኒቨርሲቲ የህግ ጉዳይ አዋቂ ባለሙያ ናቸው። ሀገሮቹ ሙሉ በሙሉ ለደህንነታቸው የማያሰጉ መሆን አለባቸው ነገር ግን ለዚህ ውሳኔ ምክንያት የሆኑት ነጥቦች ከሀገራቱ የደህንነት ሁናቴ ሌላ የተለያዩ ቡድኖችን ጉዳይ ሊመለከት የሚችል ነው ለምሳሌ ብንወስድ ባንግላዴሽና ግብጽ ቱኒዚያም ጭምር እንደ ሀገር በአጠቃላዩ ለደህንነት አደገኛ አይደሉም ለተመሳሳይ ፆታ አፍቃሪዎች ለሰብአዊ መብት ከበሬታ ተሟጋቾች እና ለሌሎችም ደህንነት ግን አደገኛ ናቸው የአውሮፓ ህብረት አባል ሀገራት የሀገር ውስጥ ህግጋት የህብረቱን ህግ የተከተሉ ወይም የተጣጣሙ መሆን አለባቸው። የህብረቱ ዳኞች ውሳኔ ረጅም ጊዜ ሊያስጠብቅ እንደሚችል የህግ አዋቂዋ አንድሪያና ደሊዮ አመልክተዋል። ከአንድ ዓመት ባነሰ ጊዜ የሚያልቅ አይመስለኝም። ስለዚህ ያው እቅዱ ታግዷል ማለት ነው። የሮም ዳኞች የሰጡት ውሳኔ የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ያወጡትን አብይ ፍልሰት መቆጣጠሪያ ፖሊሲ ለማስፈጸም ትልቅ እንቅፋት የፈጠረ ሲሆን ጠቅላይ ሚኒስትሯ ዳኞቹ የሄዱበትን የህብረቱን ውሳኔ አተረጓጎም በመቃወም ይሟገታሉ። ይህ ከዚህ ቀደም ያልተደረገ አዲስ እና በድፍረት የገባንበት አካሄድ ነው፣ ግን ደግሞ የአውሮፓን ህዝብ ስሜት በደንብ የሚያንጸባርቅም ነው። ጠቅላይ ሚኒስትሯ በዚህ ሳምንት የተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አጋር ከሆኑት ከአሜሪካዊው ባለብዙ ቢሊዮን ከበርቴ ኢላን መስክ ድጋፍ አግኝተዋል። ኢላን መስክ የጣሊያኑን ፍርድ ቤት ውሳኔ ተከትሎ በኤክስ ገጻቸው ባሰፈሩ ጽሑፍ ሕዝብ ያልመረጣቸው አምባገነን ዳኞች መባረር አለባቸው ብለዋል። ይህንኑ ተከትሎ ታዲያ ትናንት የጣሊያን ፕሬዚደንት ሰርጂዮ ማተሬላ ኢላን መስክን በጉዳዩ ጣልቃ መግባታቸውን አስመልክተው የጣሊያንን ሉዓላዊነት ማክበር አለባቸው በማለት ገስጸዋል። ጣሊያን ለበርካታ ዓመታት የአውሮፓ የፍልሰተኞች ቀውስ በዋናነት የሚመለከታት ሀገር ሆና የኖረች ሲሆን በዚህ የአውሮፓውያን 2024 ዓ ም እስካሁን ብቻ ካለፈው ዓመት በ60 ከመቶ የቀነሰ ይሁን እንጂ ከ58000 በላይ ፍልሰተኞች ጠረፏ ደርሰዋል።